የአማራ ክልል የአስቸኳይ አደጋ ምላሽ ማስተባበሪያ ማዕከል የተቋቋመው ከፌዴራልና ከክልል የተለያዩ ተቋማትና ከዓለም አቀፍ ረጅ ድርጅቶች በተውጣጡ አካላት ነው። የማዕከሉ ዋና ዓላማም በጦርነት ውስጥ ያሉ ከወረራ ነፃ የሆኑትንና የተፈናቀሉ ወገኖችን ችግሮች ነቅሶ በማውጣት አስቸኳይ መፍትሔ መፈለግ ነው። ማዕከሉ ዛሬ የክልል ከፍተኛ ባለስልጣናት በተገኙበት ባቀረበው ሪፖርት እንዳመለከተው በጦርነቱ ምክንያት በርካታ ውድመቶችና መፈናቀሎች ተከስተዋል። የአስቸኳይ አደጋ ምላሽ ማዕከሉ አስተባባሪ አቶ ጀንበሩ ደሴ ባቀረቡት ሪፖርት እንደጠቆሙት በጦርነቱ ምክንያት በርካታ የትምህርትና የጤና ተቋማት ተዘርፈዋል፣ ወድመዋልም። በዚህ ጦርነት ብቻ 789,000 ወገኖች ተፈናቅለዋል። 10 ከመቶ ተፈናቃዮች ብቻ በ30 የመጠለያ ካምፖች እንደሚገኙ ያመለክቱት። አስተባባሪው ሌሎች በርካቶች ከዘመድ ጋር እንደሚገኙ ገልጸዋል። በአጠቃላይ በአማራ ክልል ከ1 ሚሊዮን 700 ሺህ በላይ ተፈናቃይ መኖሩን አመልክተው አጠቃላይ የወደሙ ተቋማትን ለመገንባት የተዘረፉት ንብረቶች ለመተካትና ተፈናቃዮችን ለማቋቋም 83 ቢሊዮን ብር እንደሚያስፈልግ አብራርተዋል። የአማራ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ ዶክተር ሙሉነሽ አበበ በበኩላቸው አሁን ባለው ሁኔታ አምስት ሚሊዮን የሚደርሰውን በጦርነት ቀጠና ያለ ህዝብ መድረስ አልተቻለም፣ አረጅ ተቋማትም ለጥያቄዎቻችን አፋጣኝ ምላሽ አልሰጡም ሲሉ አማረዋል። ከአራት ነጥብ አምስት እስከ አምስት ሚሊዮን አማራ ክልል ውስጥ ችግር ውስጥ ነው። የሚያሳዝነው ነገር ዓለም አቀፍ ሚዲያዎች እና ዓለም አቀፍ ተቋማት እየተጮህላቸው አይደለም። እርዳታ ይገባል። ትግራይ ክልል ውስጥ ያለው የሚራበው ሰው አይረዳ እያልኩ አይደለም። በቃ የተቸገረ የተራበ፣ የተጎዳ ሕዝብ የትኛውም ዓለም ቢሆን የትኛውም ብሔር ይሁን እኩል ማግኘት አለ። የዓለም አቀፍ ተቋማትም ስቲል የሚጮሁት ለዛኛው ነው። ዓለም አቀፍ ተቋማትም እንደተደረገው ጥረት እየተገባ አይደለም። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ፋንታ ማንደፍሮ በጦርነት ቀጠና ውስጥ ለሚገኙ ወገኖች እርዳታ ለማድረስ ከፌዴራል መንግስት ጋር እየተነጋገሩበት ቢሆንም ዓለም አቀፍ ለጋሽ ድርጅቶች አፋጣኝ ምላሽ አልሰጡም ሲሉ ከሰዋል። በጠላት ተከበው ያሉ አካባቢዎች ምን መሆን እንዳለባቸው ከፌዴራል መንግስት ጨምሮ እየተነጋገርን ያለ ነው። የተፈለገው ነገር ውጤት እየመጣ አይደለም። ዓለም አቀፍ ተቋማት በገቡት ቃል መሰረት እየተፈጸመ አይደለም። ስለዚህ ዜጎቻችን እርዳታ እየደረሳቸው አይደለም። ነገር ግን በእኛ እጅ ያሉ የተፈናቀሉ ተወረው የተለቀቁ ቦታዎች አሉንና እነሱ ግን በእኛ እጅ ስለሆኑ ምላሽ መስጠት አለ። ህዝብ እየሞተ ስለሆነ ለነገ የሚባል ነገር ባለመኖሩ ለእርዳታ እንፍጠን ሲሉ ምክትል ርዕሰ መስተዳድሩ ተማጽነዋል። በመዘግየት የምናጣቸው በመፍጠን የምናድናቸው ዜጎች አሉ። ቀናት አይደለም ሰዓታት በዘገየን ቁጥር የምናጣቸው እህቶች፣ ወንድሞች፣ እናቶች፣ አባቶች፣ ልጆቻችን አሉ። በፈጠንን ቁጥር ደግሞ የምናተርፋቸው። ውሃ እየወሰደው ሰው ብትደርሱ፣ እቅድ ምናምን ትፈልጋላችሁ ወይስ ያገኛችሁትን ነገር ይዛችሁ ታድኑ ትሞክራላችሁ? ይሄ ኦፕሬሽን በስነ ልቦና ደረጃ በዚያ ነው። አይታቀድም አይደለም ግን፣ ጊዜ የለንም። እየሞተ ነው በነገራችን ላይ ሰው። አሁን ይሄ ዝም ብሎ ሟርት አይደለም ዜጎች እየሞቱ ነው። የተፈናቃዮችን የእርዳታ ስርጭት በተመለከተ ለአንዳንዶቹ ተከታታይና ተመሳሳይ እርዳታ የሚደርስበት ሁኔታ እንዳለ የጠቆሙት ደግሞ ከወርልድ ቪዥን የተወከሉት አቶ ሳሙኤል ከተማ ናቸው። ችግሩ በአስቸኳይ እንዲስተካከል አሳስበዋል። አንድ ቦታ ላይ ፍራሽ ብቻ፣ አንድ ቦታ ላይ ጄሪካን ብቻ፣ አንድ ቦታ ላይ ምግብ ብቻ ምናምን የምናየው የሪሶርስ ዲፕሊኬሽን ቻሌንጅ አለ። ይሄ አሁንም ደሴ ላይ እየገጠመን ያለ ነው። እኛ ደሴ ላይ አሁን ነው እስከ 300 ሺህ ዩሮ አግኝተን አሁንም ያሉትን ወደ መቶ ምናምን ሺህ የሚጠጉ ድጊዎች እንዲሁ ምላሽ እየሰጠን ነው። የት ጋራ ምን አይነት ፓርትነር ምን አይነት ሪሶርስ ይዞ እንደሄደ ቶሎ ቶሎ ሼር የሚደረግበት በጣም መብዛት አንዱ ጋር በጣም ማነስ ይፈጠር ይፈጠርና ሁሉንም በሚበገበባ መልኩ አድሬስ እናደርጋቸው እናልፍበት ሁኔታ እንደሚፈጠር ምንም ጥርጥር የለ አማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ኮሚሽነር ዘላለም ልጃለም ድግግሞሽን ለማስወገድ ግለሰቦችም ሆኑ ተቋማት እርዳታውን ቀጥታ ለተረጂዎች ከመስጠት ይልቅ በኮሚሽናቸው በኩል እንዲያልፍ መክረዋል። አለም ነው መኮንን ለዶችቤሌ ራዲዮ ባህር ዳር።